የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ከአደጋው የተረፉ ተሳፋሪዎችን ጠቅሶ ሲናገር ጀልባው የመንና ሌሎችም የሰላጤው አገሮች ስራ ብናገኝ በሚል ተስፋ የተነሱ 83 ወንዶችና 17 ሴቶች ፍልሰተኞችን አሳፍሮ ሲጓዝ ነው የመን ሲቃረብ የተገለበጠው የአይኦኤም ኦፕሬሽንና የአጣዳፊ ጉዳዮች ዲሬክተር ሞሐመድ አብዲ ኬር ከጄኔቫ ባወጡት መግለጫ በአደን ሰላጤ በፍልሰተኞች ላይ የደረሰው አደጋ የሚያሳፍር ነው ብለዋል በየወሩ ከ7000 በላይ ድሃ ፍልሰተኞች በዚህ አደገኛ መንገድ ይጓዛሉ ባለፈው አመት ብቻ ወደ 1000 የሚሆኑ ተጉዘዋል ያሉት የአይኦኤም ባለስልጣን የሚዘገንን ድርጊት ይፈጸምባቸዋል ይሄ መቆም አለበት ብለዋል። በየመን የአይኦኤም ቃል አቀባይ ሌናርድ ዶይልን ማምሻውን አግኝተናቸው ነበር። የአይኦኤም ባልደረቦች አደጋው ወደ ደረሰበት ቦታ ተጠርተው ሲሄዱ የነበረው ሁኔታ እጅግ ዘግናኝ ነበር። ቢያንስ 56 ፍልሰተኞች በአሳዛኝ ሁኔታ ሰጥመዋል። ሌሎች 16 የደረሱበት ጠፍቷል። የተረፉት በጣም ጥቂት ናቸው። ከባህር ላይ አደጋ መጠበቂያ ጃኬት አልነበረንም። ባህሩ በጣም እየተናወጠ ሲሄድ ተሳፋሪው ተደናግጦ ሲራወጥ ጀልባዋ ተገለበጠች ብለውናል መሐመድ ሼካ የተባሉ የሶማሊያ ቦሳሶ ነዋሪ። ሰጥመው ካለቁት መካከል ሴቶችም እንዳሉባቸው መረጃ ደርሶናል ብለውናል። እነሱ አሁን ከትናንትና ማታ ጀምሮ ለእኛም እየተደወለልን ስለሆነ አሁን ሬሳቸው ሴቶቹ ወደ አስራ አንድ ይሆናሉ

መልሳላ ላይ ናቸው እዛ ሄዶ ለማጣራት ጀልባው ባለ መቶ አስር ባለ መቶ ስልሳ አምስት ባለ መቶ ሰማንያ አምስት ቤት ነው እንደሆነች አላጣራ ነው። ስደተኞች ናቸው ጫኙ ማን ነው የምል ነገር ሁላሁን ባናቅም ማለት ነው ሙሉ ኢትዮጵያ መሆናቸውን እናምበታለን። ወደ የመን ባመሩት ኢትዮጵያውያን ላይ የጀልባው አደጋ የደረሰው ውጊያው በከባድ ሁኔታ ከተቀጣጠለባት ከየመኗ ሁዴይዳ ወደብ ከአንድ መቶ በላይ ኢትዮጵያውያን በአይኦኤም እርዳታ ወደ ጅቡቲ ከተጓጓዙ ከጥቂት ቀናት በኋላ መሆኑ ነው። ከመካከላቸው ሃምሳ አንዱ ሴቶችና ሰላሳ ሶስቱ ልጆች መሆናቸውን ድርጅቱ ጨምሮ ገልጿል። ከየመንም ሆነ ወደ የመን የሚጓዙት ፍልሰተኞች በጉዞቸው ላይ በህገወጥ አዘዋዋሪዎቹ ዘወትር በደልና ወንጀልም ጭምር እንደሚደርስባቸው የገለጸው የአይኦኤም መግለጫ አካላዊና ወሲባዊ ጥቃት፣ ማስለቀቂያ ለማስከፈል ማሰቃየት ለረጅም ጊዜ በዘፈቀደ ማሰር፣ አስገድዶ የጉልበት ስራ ማሰራት፣ መግደልም ጭምር በህገወጥ አዘዋዋሪ የሚደርስባቸው መሆኑን መግለጫው አትቷል። ትናንት ቀደም ብሎ በስልክ ከየመን ያገኘናት ስደተኛ ሰብለ ዮሐንስ ወደ ጅቡቲ ሊወሰዱ ሁዴይዳ ወደብ ላይ የሰፈሩት ኢትዮጵያውያን ጉዳይ እጅግ እንዳሳሰባት ጦርነቱ ተቀጣጥሎ ወዳለንበት ወደ ሰንዓ ሊመጣ ይችላል የሚል ስጋት ላይ ነን ስትል ገልጻልን ነበር ሁዴዳ ላይ አሁን በጣም ሀይለኛ ጦርነት አለ ከሳምንት በላይ ሆኗል ጦርነቱ እነዚህ ልጆች ደግሞ የሄዱት ከዚህ ከአስር ከአስራ አምስት ቀን ቢሆናቸው ነው እና በጣም እዛ አስጨንቆን ነበር። ለምን ስልካቸውንም ስንደወል ዝግ ነበር የሚለው። እና አሁን በአጋጣሚ ሰው የአይኦኤም ዋና ኃላፊ ሰልም የሚባል ጋር ደውዬ ስጠይቀው ወደ ጅቡቲ ሳይደርሱ አይቀሩም ማለት እንዴት እንዳለፉ ባላቅም። ለምን ጦርነቱ በጣም ኃይለኛ ነው። ዙሪያውን ሁዴዳውን ተከባው ኃይለኛ ጦርነት ላይ ናቸው ያሉት። ያው በዚህ በሁቲና በሳሌ አብድላ ሳላ ወንድም ልጅ ማለት ነው። እሱም የራሱን ጦር በዛ በኩል ይዞ መጥቶ የሚያስረዳ ሆቴል ለማስወጣት ማለት ነው፣ ከሆዴዳ ስልካቸው እንደተዘጋ ነው። አዎ ስልካቸው ሞክሬያለሁኝ፣ ስልካቸው እንደተዘጋ ነው። ደጋግመን እንሞክር ነበር። ሰንአ ያለው እሱ ሁኔታ እናንተ ያላችሁበት በጣም ነው የሚያስፈራው። አሁን እዛ ሆዴ ከሆዴዳ ሲጨርሱ ወደዚህ ስለሆነ ወደ ሰንሀ እያጫጅ የሚመጡት የሰንአ በጣም ያስፈራል። ለምን ምንም አይነት መውጫ የለውም። እነዚህኞቹም የአልሞት ባይተጋዳይ ነው የሚሆኑት። በጣም ኃይለኛ ጦርነት ይሆናል ብሎ ሰው ሁሉም ፈርቷል። ሁሉም አይደለን እኛ ዜጎቹ በጣም ኃይለኛ ፍርሃት ላይ ናቸው። ዩኤንኤችሲአር ማለት የተባበሩት መንግስታት የስደተኞች መርጃ ኮሚሽን ልንንቀሳቀስ ጉዳያችንን ልናሰማ የምንችልበት ቦታ ሊሰጡን ቃል ገብተውልን ነበረ። እስካሁን እውን ባይሆንም ብለሽኝ ነበረ። ማለት ቢሮውን ሊከፍቱልን ለአራት ኮሚኒቲ ማለት ነው፣ ለሶሪያ፣ ለፍልስጢን፣ ለሱዳን እና ለእኛ ሊከፍቱ ቃል ገብተው ነበረ። ግን እስካሁን ድረስ አልፈጸሙትም። ግን ባይፈጸሙትም ሁልጊዜ እነሱ ጋር እየሄድን የሚያስፈልገን ስደተኛ የተጎዳ ካለ ምን ያለም እያቀረብን ጉዳያችንን እነሱ ቢሮ ጋር እየሄድን እያስፈጸምን ያኔ በምንችለው መጠን ቢሮውን ግን እስካሁን ድረስ ገና ተፈጻሚነት አላገኘም። ያው ስደተኛው አንድ ቦታ ካለሽ ማለት ነው ስደተኛው አንቺን ፈልጎ ያለሽበት ድረስ አይመጣም። ቢሮ እንዳለ ያውቃል። የሆነ ችግር ቢደርስበት ቢጎዳ ምን ቢል ያን ቢሮ ካወቀው እዛ ቢሮ ላይ ቶሎ ይመጣል። ስለዚህ ያንን ወገናችንን መርቶሎ ለመርዳት እንችላለን። አሁን ግን ማለት ነው ቤታችንን ወይ ካላወቁት ወይ ስልሳችንን ካላወቁት አንገናኝም። ቆይቶ ችግሩ ካለፈ በኋላ እነሱ ከተጎዱ በኋላ እንሰማለን። ካለፈ በኋላ ደግሞ መርዳታችን ያንን ሰው በሰዓቱ ነው ልንደርስላቸው የሚገባው እና በዛ ምክንያት ነበር ቢሮ የጠየቅነው። የኤምኤስሲአርን ፈቃደኛ ሆኗል፣ ግን እስካሁን ድረስ ተፈጻሚ አላደረገውም። ሰብለ አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስደት ላይ ያሉ ኢትዮጵያውያን ወደ ሀገራቸው ይመለሱ የሚል ጥሪ ሲያቀርቡ ቆይተዋል። ይህንን የአዲሱን ጠቅላይ ሚኒስትር ጥሪ አንቺ እንዴት አገኘሹ? ምላሽሽ ምንድን ነው? ከሌሎች ስደተኞች ጋር ስትነጋገሩ ምን አይነት አስተያየት፣ ምን አይነት ምላሽ ነው ያለው በስደተኛው ዘንድ? አሁን እንደ ግሌ ማለት ነው የራስህ የግሌ እንትን ማለት ነው ጃገር የመግባት አግኝቼ ነው ያለነው እኮ አሁን በጣም ስቃይ ላይ ነው። ቤተሰቦቻችን ሀገራችን በጣም ናፍቆናል። ከሀገር በላይ ምን አለ? በጣም ለመግባት ደስተኛ ነኝ። የእኔም ጓደኞች አንድ ሁለት አሉ በዚህ ጉዳይ ላይ እያወራ ነው። እነሱም እንደዛው ሁሉም ጓጉቷል። እዚህ ሀገር ላይ የሆነች መፍትሄ አላገኘሽም፣ ግን ሀገር የምትገቢበት መፍትሄ ካለ ሁሉም ሰው ደስተኛ ሁሉም ባይሆን ማለት ነው ያኔ እኔ ያናገርኳቸው ሁለት ሰው እንደዚህ ከተነጋገርኳቸው ደስተኞች ናቸው ለ ስለ ሌላው ግን አላቅም ለምን አልተወያየሁም ከሌሎቹ ጋር መፍትሄ ከተገኘ ያልሹ በቀዳሚነት በዋናነት ሊከናወንልን ይገባል ወደ አገር ቤት ለምንገባው የምትዩ ምንድን ነው እስኪ አንድ ሁለት ብለሽ ግለጪልኝ አሁን እዚህ ማለት ነው ብዙ አመት ቆይተናል አገራችን በምንገባበት ሰዓት ብዙ አመት ስለራቅል ማለት ነው። ከህብረተሰቡ ጋር ቶሎ ለመቀላቀል ይከብድሻል። እምንትን መቋቋሚያ ቢያደርጉ ከእንደገና ደግሞ ከህብረተሰቡ ጋር ያኔ እንጃ ኔም እንደምል ግን የሚከብድ ይመስለኛል። ለምን ረጅም አመት ሆኖናል። ማለት ሁሉ ነገር ሉዝ አድርገን ነው የወጣ ነው አይደል ሁሉ ለነገራችንን አስተኖተናል ይህም ሁሉ አመት እዚህ ሀገር ያሳለፍንበትን ደግሞ ሀገራችን ሆነን ቢሆን ተምረን ወይ ትልቅ ደረጃም ትደርሽ ይሆናል፣ አይታወቅም። በአሁኑ ሰዓት ግን እኛ ምንም የሌለን ዜሮ ነን። በቃ ዜሮ ላይ ያለንን ተመልሰን ሄደን ማን ላይ ነው የምንወድቀው? ያው ቤተሰብ ላይ ማለት ነው። በዚህ እድሜ ደግሞ ቤተሰብ ላይ መውደቅ ማለት በጣም ይከብዳል። እዚህ እየሰራሽ እየኖርሽ ነው። ወደ ኢትዮጵያ መመለሱን በጣም እንፈልገዋለን። ተመልሰን ሄደን ደግሞ ቤተሰብ ላይ መውደቅ የራሱ ሽ የሆነ ነገር ከሌለ በዜሮ ነው። በጦርነት ነው ያለ ነው፣ በዜሮ ነው። ከዚህም ስንመለስ እንመለሰው እና መንግስት፣ ተመልሶ መግባት ለሚፈልገው ህዝብ ማለት ነው መቋቋም የሚያደርግ ሲሆነ እንደ የተወሰነው መቼ ሰዎ ፈቃደኛ የሚሆን ይመስለኛል። ሰብለ ዮሐንስ፣ ስለ ጊዜሽ አመሰግናለሁ። እንግዲህ መልካሙን ሁሉ እመኛለሁ። ተማምሽ፣ በጣም ነው የምናመሰግን። እሺ።